የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በአጭር ሞገድ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ዝግጅታችን አሁን ጀመረ። ¶¶

የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኢትዮ ቴሌኮም አስር በመቶ ድርሻ ሽያጭ ዛሬ መጀመሩን አስታወቁ። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ እቆያለሁ። ብርሃን ኃይሉ ከስቱዲዮ ፕሮግራሙን ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ቆንጅት ታየናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ

በዌብ ሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጋብዛለን። አሁን ለዓለም ዜናዎቹ እንግዶ ወልዴ። በድጋሚ እንደምናመሻችሁ። በቦምብ ፍንዳታ ሕይወታቸው ያለፈው የደሴ ፍርድ ቤት ዳኛ ቀብር ተፈጸመ።

በሰሜን ናይጄሪያ አንድ ነዳጅ ማመላለሻ ቦት ተገልብጦ በመፈንዳቱ አንድ መቶ የሚሆኑ ሰዎች ሞቱ። እንዲሁም የኬንያ ምክትል ፕሬዚደንት የቀረበባቸውን ክስ አስተባበሉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን።

በቦምብ ፍንዳታ ህይወታቸው ያለፈው የደሴ የፍርድ ቤት ዳኛ ቀብር ዛሬ ተፈጸመ። ከትናንት በስቲያ ሰኞ ጥቅምት 4 ቀን 2017 ዓ.ም ሲያሽከረክሩት በነበረው መኪና ላይ በፈነዳ ቦምብ ህይወታቸው ማለፉ በፖሊስ የተገለጸው የደሴ ከተማ አስተዳደር ፍርድ ቤት ዳኛ ሙሉጌታ ከበደ ቀብር ስነ ስርዓት ትናንት መፈጸሙን ወላጆቻቸው ገልጸዋል። ጥቃቱ በማን እንደተፈጸመ እስካሁን አለመታወቁን ፖሊስ ገልጿል። መስፍን አራጌ አጭር ዘገባ አውልቀዋል።

በአማራ ክልል የደሴ ከተማ አስተዳደር ፍርድ ቤት ሰብሳቢ ዳኛ የነበሩት አቶ ሙልጌታ ከበደ ጥቃቱ የደረሰባቸው ጥቅምት አራት ቀን ምሽት ሁለት ሰዓት አካባቢ ወደ መኖሪያ ቤታቸው እያቀኑ በነበረበት ወቅት መሆኑን የክልሉ ፖሊስ ኮሚሽን የሚዲያ ክፍል ዋና ኃላፊ ምክትል ኮማንደር መሳፍን ትሸቴ ለቪኦኤ ተናግረዋል። ወረዳ ፍርድ ቤት ሰብሳቢ ዳኛ ናቸው። ሹፌር አላቸው። የተቋም መኪና ወደ መኖሪያ ቤታቸው እየተጓዙ በነበረበት ሂደት ውስጥ መኪና ውስጥ እየተንቀሳቀሱ ያለ ማለት ነው። ስለዚህ ጉዞ ላይ ቤት ሳይደርሱ ማለት ነው።

መኪና ውልስ የፈንጂ ቦምብ ፈንድቶ ህይወታቸው ማለፉ ነው እንግዲህ እስካሁን የተረጋገጠው። በዚህ ለት ውስጥ አሽከርካሪው መጠነኛ ጉዳት ደርሷል። ሌላም አንድ ሰው አብሯቸው ነበረ፣ የሰፈራቸው ልጅ አስራ ሰባት አመት ወጣት። እነሱ ላይ የደረሰ ጉዳት የለም ማለት አሽከርካሪው መጠነኛ ጉዳት ከመድረሱ ውጭ፣ እሳቸው ደግሞ እንግዲህ ያው ከባድ ጉዳት አስተናግዷቸው ህይወታቸው አልፏል። የደሴ ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ በማህበራዊ ትስስር ገጹ ላይ ትናንት ባወጣው የሀዘን መግለጫ ዳኛው ማንነታቸው ባልታወቁ ግለሰቦች መኪናቸው ላይ ተጠመደ ባለው

ቦምብ ህይወታቸው ማለፉን ጠቅሷል። ኮማንደር መሳፍንት በበኩላቸው ድርጊቱ በማን እንደተፈጸመ ለማወቅ ምርመራው መቀጠሉን ጠቁመዋል። ምርመራ ቡድን ተቋቁመዋል በፖሊስ ሁኔታውን ምን ነበር መነሻ ምክንያቱ ለዚህ ያበቃው ጉዳይ ምንድ ነው የሚለውን በሂደቶች ማረጋገጥ ያስፈልጋል። እንዴት ወዴት የሚለውን ደግሞ በምርመራ ሂደት የምናረጋግጥ ይሆናል። ፖሊስ የምርመራ ሂደት ይታወቃል። በአንድ ቀን በአንድ ጀንበር የተቀነባበረ ጉዳይም ሊሆን ስለሚችል ጥልቀት ጉዳዩን ማየት ያስፈልጋል። ስለዚህ እሱን በጥልቀት እየመረመርን ነው ጉዳዩ

ሰዎች እንደደረሰን እንዲሁ ለህዝብ ስናረጋለ የሟቺ የቅርብ ጓደኛ ቶሽ መልስ ሙላት ዳኛው በሰላሳዎቹ እድሜ ላይ የሚገኙ እንደነበሩ ገልጸው በወጣትነታቸው የጥቃት ሰለባ መሆናቸው እንዳሳዘናቸው ተናግረዋል። እጅግ በጣም ቱት ታታሪ፣ ቅን፣ ለሰው አሳቢ አሟሟቱ እጅግ በጣም የሚያሳዝን የት ይደርሳል የሚባል ልጅ ነበረ። ሙሌ በቅርብ አግብቷል። ከአምስት አመት በታይ ሁለት ልጆች አሉት። እንደምሰማ አሁን ከእሱ ሞት በኋላ ሌላም ነብሰጡርነች የሚባል ነገር አለ ባለቤቱ

ስለዚህ በሆድ ውስጥ ያለ አንድ ህፃን ልጅና ሁለት ልጆችን ትቶ ያለፈ ሚስኪን ወንድማችን ነበር። በመህር ላይ የቆመ መልካም በቃ ትሁት የሆነ ነው። እኔም እንደ አንድ ሀዘንተኛ ነው። የሰብሳቢ ዳኛ ሙልጌታ ከበደ ስርዓተ ቀብር ትናንት በደሴ አራዶ መስጊድ የሞስሊም መካነ መቃብር መፈጸሙ ታውቋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ

በሰሜን ናይጄሪያ አንድ የነዳጅ ማመላለሻ ቦቴ ተገልብጦ በመፈንዳቱ አንድ መቶ የሚሆኑ ሰዎች ሲሞቱ አምሳ የሚሆኑ ላይ ደግሞ ጉዳት ደርሰዋል። አብዛኞቹ ሰዎች ህይወታቸውን ያጡት ከተገለበጠው ቦቴ ላይ ከሚፈሰው ነዳጅ በመውሰድ ላይ ሳሉ ቦቴው በእሳት ተያይዞ በመፈንዳቱ ነው ተብሏል። የነዳጅ ማመላለሻ ቦቴው ከሌላ ተሽከርካሪ ጋር ላለመጋጨት ለመራቅ በሚሞክርበት ጊዜ መገልበጡን ፖሊስ አመልክተዋል። ዘጠና አራት ሰዎች መሞታቸውን ማረጋገጡን እንዲሁም አምሳ የሚሆኑ መጎደታቸውን

ፖሊስ ጨምሮ አስታውቋል። በነዳጅ ማመላላሽ አመላላሽ ቦቴዎች ላይ በተደጋጋሚ አደጋ የሚስተዋል ሲሆን ባለፈው ወር አንድ የነዳጅ ማመላላሽ ከህዝብ ማመላለሻ ጋር ተጋጭቶ 59 ሰዎች ሞተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የኬንያ ምክትል ፕሬዚደንት የቀረበባቸውን ክስ አስተባበሉ። የኬንያ ምክትል ፕሬዚደንት ሪጋታ

ጋቻጉዋ ሙስናን ጨምሮ ፈጸሙ ለተባለው ወንጀል ዛሬ በሀገሪቱ የህግ መወሰኛ ምክር ቤት ቀርበው ጥፋተኛ አለመሆናቸውን ተናግረዋል። ምክትል ፕሬዚደንቱ በመንግስት ላይ ለተደረጉት የተቃውሞ ሰልፎች ድጋፍ ሰጥተዋል፣ ሙስና ፈጽመዋል፣ እንዲሁም በጎሳዎች መካከል ክፍፍል ለመፍጠር ሞክረዋል የሚል ውንጀላ ቀርቦባቸዋል። ሪጋቲ ጋቻጉዋ ክሱ የፖለቲካዊ መሆኑን አመልክተዋል።

በኬንያው በወንጀል ተጠያቂ የሚሆኑ የመጀመሪያውን ምክትል ፕሬዚዳንት ሊያደርጋቸው ይችላል ተብሏል። ፓርላማው ክሱን መስማት እንዲቀጥል ፍርድ ቤት በመወሰኑ ፓርላማው በመስማማት ጉዳዩን ወደ ህግ መወሰኛው ምክር ቤት ሴኔት አስተላልፈዋል።

በሶማሊያ ለተሰማራው የአፍሪካ ህብረት የሽግግር ልዑክ ተጨማሪ 10 ሚሊዮን ዶላር መመደቧን እንግሊዝ አስታውቃለች የእንግሊዝ መንግስት ዛሬ ባወጣው መግለጫ ተጨማሪ ድጋፉ ባለፉት ሶስት ዓመታት ለአትሚስና አሚሶም የተሰጠውን ገንዘብ መጠን 100 ሚሊዮን ዶላር ያደርሰዋል ብለዋል የሶማሊያ ብሔራዊ ሰራዊት ከሌሎች ጋር በመተባበር ለሚያካሄደው ዘመቻ የሰብአዊ እርዳታን ለማሳለጥ ምርጫና የፖለቲካ ሂደቶችን በሰላም እንዲከናወኑ ለማስቻል የሚደረገውን ጥረት

የእንግሊዝ መንግስት መደገፉን ይቀጥላል ሲል መግለጫው አስታውቋል። ኢትዮጵያ፣ ኬንያ፣ ጅቡቲ፣ ዩጋንዳ እና ብሩንዲ በሶማሊያ ለተሰማራው የህብረቱ ልዑክ ወታደሮቻቸውን አስተማርተዋል። የአፍሪካ ህብረት የድጋፍና የማረጋጋት ልዑክ የተሰኘ አዲስ ኃይል በመጪው ጥር ሥራውን ከአትሚስ እንደሚረከብ ይጠበቃል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በተነሳው ቅሬታ ምክንያት በአዲሱ ልዑክ ውስጥ ኢትዮጵያ እንዳት

እንድትሳተፍ እንደማትፈልግ ሱማሊያ አስታውቃለች። በመጨረሻም እስራኤል በሊባኖስ በርካታ ቦታዎች ላይ ባደረገችው የአየር ድብደባ ቢያንስ 21 ሰዎች መሞታቸውን የአሶሴት ፕሬስ ዘገባ አመልክተዋል። በደቡብ ሊባኖስ በእስራኤል ድብደባ ከተገደሉት ውስጥ የከተማዋ ከንቲባ እንደሚገኙበት ታውቋል። ድብደባው የእርዳታ ስራዎችን ለማስተባበር የተሰየመ ስብሰባ ላይ የነበሩ ሰዎችን መምታቱን

የሌባኖስ ባለሥልጣናት አስታውቀዋል። እስራኤል በማዘጋጃ ቤቱ ሲካሄድ የነበረውንና በእርዳታ ማስተባበር ላይ ያተኮረውን ስብሰባ ሆን ብላ ኢላማ አድርጋለች ሲሉ የሌባኖስ ጊዜያዊ ጠቅላይ ሚኒስትር ናጂብ ሚካቲ ክስ አሰምተዋል። ትናንት ምሽት ደቡባዊዋን የቃና ከተማ የመታውን የአየር ድብደባ በተመለከተ እስራኤል ያለችው የለም። ክብራትና ክብራን በዚሁ የምሽቱን ዜና አፈጽማለሁ፣ ወደ ደረጃ ይመራቸዋለሁ።

እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ምሽት ዝግጅታችንን ነው። ዝግጅታችን አሁንም ይቀጥላል።

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የዌብ ና ማህበራዊ ገጽ አሰናጃችን አበባየው ገበያናት፣ የምሽቱ ዋና አዘጋጅ ቆንጅት ታየ። አሁን ወደ በኋላ ላይ ከሚናቀርበው ዝግጅት ለቅምሻ እናሰማችሁ።

እንደ እህቴ ቆይቼ ሳይሆን ካንሰሩን ያወቅኩት ርሊ ስቴጅ ነው ያወቁ። በጣም ርሊ ስቴጅ እና ቶሎ ስለታወቀ በሽታው እህቴ የሄደችበትን የትሪትመንት መንገዶች ወይም ሬዲዬሽን ኪሞ ምናምን የሚለውን አልወሰድኩትም። ይሄ ነው ዋናው ቁልፉ። አሁን ወደ ቀጣዩ ዝግጅታችን እናልፋለን።

የምትከታተሉት ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ በጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው።

በአዲስ አበባ ከተማ ዛሬ ከዛሬ ጀምሮ ተግባራዊ የተደረገው አዲሱ የትራንስፖርት ክፍያ ጭማሪ ኑሯችንን ያከብደዋል ሲሉ ለአሜሪካ ድምፅ አስተያየት የሰጡ አንዳንድ የከተማዋ ነዋሪዎች ገለጹ። ስለ ጉዳዩ ለአሜሪካ ድምፅ ማብራሪያ የሰጡ አንድ የኢኮኖሚክ ባለሙያ የትራንስፖርት ክፍያን ጨምሮ ከቅርብ ጊዜያት ወዲህ እየጨመሩ ያሉት የአገልግሎት ክፍያዎች በተለይም የታችኛውን ሕብረተሰብ ክፍል ኑሮ እንደሚጎዱ ገልጸዋል።

መንግስት ኑሮን የሚያረጋጉና ጫናውን ለመቋቋም የሚያስችሉ እርምጃዎችን እንዲወስድም ባለሙያዎቹ ጠይቀዋል። ከአዲስ አበባ ትራንስፖርት ቢሮ ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬው አልተሳካም። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ትላንት ጥቅምት አምስት ቀን 2017 ዓ ም ባወጣው መግለጫ ከዛሬ ረቡዕ ጀምሮ በህዝብ ትራንስፖርት አገልግሎት ላይ የክፍያ ጭማሪ መደረጉን አብራርተዋል።

የክፍያ ጭማሪ የተደረገው ሚኒባሶች፣ ሚድባስ ታክሲዎችና የከተማ አውቶቡሶች በሚሰጡት አገልግሎት ላይ መሆኑንም አመልክቷል። አዲሱ የክፍያ ጭማሪ እንደየርቀቱ ከ5 ብር እስከ 14 ብር እንደሚደርስም በመግለጫው ላይ ተጠቅሷል። ስለ ክፍያ ጭማሪው ለአሜሪካ ድምፅ አስተያየት የሰጡ አንዳንድ የአዲስ አበባ ተገልጋዮች በበኩላቸው እርምጃው ኑሮዋችንን ያከብደዋል ይላሉ። ለደህንነቷ በመስጋት ስሟን እንዳንጠቅስ የጠየቀችን አንዲት አስተያየት ሰጪ

በአዲሱ የክፍያ ተመን ከመኖሪያዋ ወደ ሥራ ቦታ ለመሄድ ደርሶ መልስ በቀን ሰባ ብር እንደምታወጣ ገልጻ ይህ ደግሞ በኑሯችን ላይ ጫና ያመጣል ብላለች። ገቢያችን ትንሽ ነው፣ ወጪያችን ግን በስቷል። እና የጨመረብን ደግሞ በሳንቲም ታክል አይደለም። እንደ በፊቱ የአምስት ብር መንገድ አስር ብር ነው። የአስር ብር አስራ አምስት ብር፣ እንደዚህ እያለ የአምስት ብር ለውጥና የአስር ብር ለውጥ ነው ያለው። ያ ደግሞ እንደየሰራተኛችን እንደ ስራ ድርሻችን አንድ አይደለም ወጪያችን። የምናገኘው ቦሬ ሶስት ሺ ሊሆን ይችላል ግን

ትራንስፖርት በቀን ውስጥ ከመቶ ብር በላይ የምናጠፋ ከሆነ እንደምንኖርበት አካባቢ ሲደመር ሰርተን ለትራንስፖርት እንዲሁም ደግሞ ኑሮም ላይ የዘይትም የቤት አስቤዛም ሆነ ኤኒቲንግ ሁሉም ነገር ቤት ኪራይም ጭምር ላይ ደርሷልና በጣም ችግር ነው አሁን ያለን። በተመሳሳይ ምክንያት ማንነቷ እንዳይገለጽ የጠየቀችን ሁለተኛ አስተያየት ሰጪ ከቤት ወደ ስራ ቦታ ለመመላለስ አሁን ባለው ጭማሪ በቀን በደርሶ መልስ ሀምሳ ብር አወጣለሁ።

ይህ ደግሞ ከባድ ነው ትላለች። እኛ ሰራተኞች ነን እና በጣም ይከብዳል። በጣም ካቅም በላይ ነው። ተማሪም ነን ይከብዳል። ቀን በቀን ለሚጠቀም ሰው በጣም ከባድ ነው። ለወጣቱ በጣም ከባድ ነው። ስለዚህ ጉዳይ ማብራሪያ እንዲሰጡን በአሜሪካ ድምፅ የተጠየቁት ከፍተኛ የኢኮኖሚ ተመራማሪው ዶክተር አቡሌ መሃሪ ከሁለት ወራት በፊት ከተደረገው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ

በትራንስፖርትና በሌሎችም ዘርፎች የአገልግሎት ክፍያ ጭማሪዎች እንደሚደረጉ ይጠበቅ ነበር ብለዋል። ማሻሻያውን ተከትሎም አትራፊ ናቸው በሚባሉ የመንግሥት ተቋማት ጭምር የክፍያ ጭማሪ መደረጉን የጠቀሱት ባለሙያው ሁኔታው በኅብረተሰቡ ኑሮ ላይ ጫና ይፈጥራል ይላሉ። ዞሮ ዞሮ ሁሉም ጭማሪዎች መጨረሻ የሚወድቁት ሰፊ ማኅበረሰብ ላይ

የሚወድቁ ነው የሚሆኑ የትኛውም ጭማሪ ለአምራችና ሰርቪስ ፕሮቫይደሮች ወይም ለአገልግሎት ሰጪዎች የእነሱ የምርት የማምረቻ ዋጋቸው ስለሚጨምር ያ የማምረጃ ዋጋ ጭማሪ አሁንም ትራንስፖርቱን ጨምሮ በቀጥታ ወደ ተጠቃሚ የሚዛወር ነው የሚሆነው። ስለዚህ ተዘዋዋሪ የሚከፍለው

በዋናነት ተጠቃሚ ማህበረሰብ ነው። ይሄ ተጠቃሚ ማህበረሰብ ደግሞ አነስተኛ ገቢ ያለው ነው በአብዛኛው እና ከፍተኛ አሁንም ካለው የኑሮ ውድነት አንጻር ይሄ ሲጨመር ደግሞ እንግዲህ ማህበረሰቡን በዋናነት አነስተኛ ገቢ ያላቸውን የማህበረሰብ ክፍሎች በከፍተኛ ደረጃ ይጎዳል። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ በመግለጫው ከዚህ ቀደም ሲደረግ የነበረው የታሪፍ ተመን የነዳጅ ጭማሪ ዋጋን ብቻ ታሳቢ ያደርግ እንደነበር ጠቅሶ

የአሁኑ ግን ወቅታዊ የነዳጅ የችርቻሮ ዋጋና ሌሎች አስተዳደራዊ ወጪዎችን ያማከለ እንደሆነ አስታውቋል። ተገልጋዮቹ ደግሞ ገቢያችንና ወጪያችን ሊመጣጠን ስላልቻለ መንግሥት የኑሮ ሁኔታውን ታሳቢ ያደረገ የማስተካከያ እርምጃ ሊወስድ ይገባል ይላሉ። የመጀመሪያዋ አስተያየት ሰጪ ይህን ሐሳብ አጋርታናለች። መንግስት ያለውን ነገር አይቶ ነዳጅ ናፍጣም እየጨመረ ነው ያለው አሁን

ዘጠና ቤት እና ምናምን ያለው ትንሽ በቆየ ደግሞ መቶ ቤት የማይገባበት ምንም የሚት የለውምና መቶ ቤት ከገባ ደግሞ እኛም ላይ አሁን ጭማሪ እንደተደረገብን ጨምረናል። እሱም ከታሳቢና ታስገብተው ተመላላሽ፣ በቀን ውስጥ ብዙ ሰው ስለሆነ እየተመላለስ ሚሰራል የራሱን ትራንስፖርት ፐብሊኮች እንዳሉ ሁሉ እነሱ ላይ ቅናሽ አድርጎ በየቦታዎች ይሰማራል ወይም ደግሞ ጠክሶች ላይ አሁን የወጣውን ታሪፍ በትንሽም ቢሆን ቢቀንስልን፣ ሌሎችም እንዲሁም የቤት የመብራት የአስቤዛ ሚሆን

የቤት ክራይም ይሁን እንዳለ መንግስት ጣልቃ ገብቶ መስተካከል የሚችል ቢሆን ደስ ይለናል። ዶክተር አቡሌ መሃሪ በበኩላቸው ህብረተሰቡ ላለፉት ዓመታት ሲባባሱ መጥቷል ባሏቸው የዋጋ ግሽበት ተጽዕኖዎች ጉዳት ደርሶበታል ካሉ በኋላ የማክሮ ኢኮኖሚ ማሻሻያውን ተከትሎ በተለያዩ ዘርፎች እየመጣ ያለው የአገልግሎት ክፍያ ጭማሪ በአንዴ ከሚሆን ተጽዕኖው እየታየና እየተጠና ቀስ በቀስ ቢሆን የተሻለ ነበር ይላሉ።

መንግስት የክፍያ ጭማሪዎቹን ተጽዕኖ ሊያረግቡ የሚችሉ እርምጃዎችን እንዲወስድም ጠይቀዋል። ከዚህ የልማት ዝርዝር ጉዳዮች አንዱ የማህበረሰቡን የድጎማ የማድረግ በዋና በዋና በምንላቸው የምግብ ቁሳቁሶች ላይ የሚደረግ ሰፖርት እንደሚኖር ይጠቁማልና እንግዲህ በአሁኑ ሰዓት ይሄ ሁሉ የዋጋ ጭማሪ በቀጥታ እነዚህ ይህንንም ማህበረሰብ ክፍል ስለሚጎዳው በአስፋጣኝ የትኛው ጋራ

ምን አይነት ኢንተርቬንሽን ወይም ምን አይነት እርምጃ ብንወስድ የሚለው ዋና ዋና ጉዳዮች ታይተው ማህበረሰቡ አትሊስት የፍጆታ እቃዎችን በአቅራቢያው ሪዝነብል በሆነ ዋጋ የሚያገኝበት እድል ሊፈጠር ይገባል። ሌላው እንግዲህ በዋናነት እነዚህ ይህንን የለውጥ ወይም ሪፎርም በተጨባጭ መሬት ላይ ለውጥ እንዳመጣ ካስፈለገ ሀገራችን ላይ ምርትና ምርታማነት ማሳደግ ያንን ለማድረግ ደግሞ

ሰላምና መረጋጋትን ማስፈን ግዴታ ስለሆነ እሱ ላይ ይህንን ለማስፈጸም የምንሮጠውን ያክል አበክረን እነዚህ ዋና ዋና ጉዳዮች ላይ መስራት ይኖርብናል ብዬ ጠቁማለሁ። በጉዳዩ ላይ ከአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ቃል አቀባይ ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሆኖም መንግስት የማክሮ ኢኮኖሚ ማሻሻያውን ይፋ ባደረገበት ወቅት በሰጣቸው መግለጫዎች እርምጃውን ተከትሎ የሚመጡ

የኑሮ ጫናዎችን ለመቀነስ በአገልግሎቶች ላይ ድጎማዎች እንደሚኖሩና ደሞዝም እንደሚጨምር አስታውቀዋል። መንግሥት ለደሞዝ ማሻሻያ ከ90 ቢሊዮን ብር በላይ መመደቡንም ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ለሕዝብ ተወካዮች ምክር ቤት አባላት ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

የኢትዮጵያ ቴሌኮም አስር በመቶ ድርሻ ሽያጭ ዛሬ መጀመሩን ጠቅላይ ሚኒስትር አብይ አስታወቁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ቴሌኮም አስር በመቶ ድርሻ ሽያጭ ዛሬ በሸራተን አዲስ ሆቴል አስጀምረዋል። ጠቅላይ ሚኒስትሩ በአክሲዮን ሽያጭ ማስጀመሪያ መርሃ ግብሩ ላይ ተገኝተው ባደረጉት ንግግር በቀጣይነት ኢትዮ ቴሌኮምን ጨምሮ የሌሎች ኩባንያዎች ድርሻ ሽያጭ እንደሚቀጥልም ጠቁመዋል።

ኢትዮ ቴሌኮም አጠቃላይ ሀብት በአክሲዮን 100 ቢሊዮን መሆኑን የተናገሩት የኩባንያው ዋና ስራ አስፈጻሚ ፍሬወት ታምሩ ከዚህ ውስጥ ለሕዝብ የሚሸጠው በድምሩ ወደ 30 ቢሊየን ብር ዋጋ ያለውን 100 ሚሊዮን እንደሆነ ገልጸዋል። የአንድ አክሲዮን ዋጋ 300 ብር ሲሆን ከ33 እስከ 3333 አክሲዮን መግዛት እንደሚቻልም አስታውቀዋል። ኬኔዲ አባተ

ኢትዮ ቴሌኮም ከባለቤትነት ድርሻው 10 በመቶውን ዛሬ ረቡዕ ጥቅምት 6 ቀን 2017 ዓ.ም ለሕዝብ ሽያጭ አቅርቧል። በአዲስ አበባ ሸራተን ሆቴል የተካሄደውን የሽያጭ መርሃ ግብር በይፋ ያስጀመሩት ጠቅላይ ሚኒስትር አቢይ አህመድ አክሲዮኑ የሚሸጠው ለኢትዮጵያውያን እንደሆነ ተናግረዋል። ዛሬ ለ130 ዓመት የቆየው ኩባንያ ካለው አጠቃላይ ሀብት 10 ፐርሰንቱን ለኢትዮጵያውያን በይፋ

የሚሸጥበት እለት ነው። አስር ፐርሰንት የኢትዮ ቴሌኮም ሼር የሚገዙ ኢትዮጵያውያን አንድ ማወቅ የሚገባቸው ነገር ኢትዮጵያ ውስጥ በግልም በመንግስትም

ከአውሮፓውያኑ 2009 ዓ ም ጀምሮ በዓለም ዙሪያ የኢንተርኔት ነጻነትን ይዞታ ይፋ ሲያደርግቁ የፍሪደም ሃውስ ተቋም በዘንድሮ ሪፖርቱ በዓለም አቀፍ ደረጃ የኢንተርኔት ነጻነት ማሽቆልቆሉን ይፋ አድርገዋል። ሪፖርቱ ካካተታቸው 72 ሀገራት ውስጥ በ27ቱ የበይነ መረብ ላይ የሰባዊ መብት ጥበቃ ደረጃ ዝቅ ሲል፣ በ18ቱ መሻሻዮች መታየታቸውን ጠቅሷል። በዚህ ዓመት በከፍተኛ ሁኔታ የኢንተርኔት ነጻነት ያሽቆለቆለባት ሀገር ኪርጊስታን መሆኗን ያወሳው ሪፖርቱ የሀገሪቱ ፕሬዚደንት ሳዲር ጃፓሮቭ ዲጂታል ሚዲያን ዝም ለማሰኘት

ጥናትና የበይነ መረብ ላይ አደረጃጀትን ለማፈን ጥረታቸውን አጠናክረዋል ብለዋል። ቻይና በዓለም ላይ እጅግ የከፋ የኢንተርኔት ነጻነት ያለባት ሀገር የሚለውን መለየው ወታደራዊ አገዛዟ በቨርችዋል የግል ኔትወርኮች ወይም ቪፒኤኖች ላይ አዲስ የሳንሰር ስርዓት ከዘረጋባት ሚያንማር ጋር መጋራቷን ያስታውቀው ሪፖርቱ በአንጻሩ አይስላንድ የኢንተርኔት ነጻነት ያለ አድማጮች ይቅርታ

አሁን ወደ ኢትዮ ቴሌኮም አስር በመቶ ድርሻ ሽያጭ ዛሬ መጀመሩን ጠቅላይ ሚኒስትር አብይ ወዳስታወቁበት ዘገባ እናልፋለን። ኢትዮ ቴሌኮም ከባለቤትነት ድርሻው አስር በመቶውን ዛሬ ረቡዕ ጥቅምት 6 ቀን 2017 ዓ ም ለህዝብ ሽያጭ አቅርቧል። በአዲስ አበባ ሸራተን ሆቴል የተካሄደውን የሽያጭ መርሃ ግብር በይፋ ያስጀመሩት ጠቅላይ ሚኒስትር አብይ አህመድ አክሲዮኑ የሚሸጠው ለኢትዮጵያውያን እንደሆነ ተናግረዋል ዛሬ

ለመቶ 30 ዓመት የቆየው ኩባንያ ካለው አጠቃላይ ሀብት አስር ፐርሰንቱን ለኢትዮጵያውያን በይፋ የሚሸጥበት እለት ነው። አስር ፐርሰንት የኢትዮ ቴሌኮም ሼር የሚገዙ ኢትዮጵያውያን አንድ ማወቅ የሚገባቸው ነገር ኢትዮጵያ ውስጥ በግልም በመንግስትም እስካሁን ያሉ የውጭም የሀገር ውስጥ ኩባንያዎች

በተናጠል ሳይሆን ብዙዎቹ ተደምረው ኢትዮ ቴሌኮምን አያክሉም። ኢትዮ ቴሌኮም በዚህ ዓመት 27 ቢሊዮን ብር ገቢ አስገብቷል። ለኢትዮጵያ 27 ቢሊዮን ብር ገቢ ያስገባ ኩባንያ ባንኮቹን ጨምሮ፣ ንግድ ባንክን ጨምሮ ኢትዮጵያ የላት ትልቁን ኩባንያ ነው ለገበያ እያወጣ ያለ ነው። ለምንድን ነው ሰዎች ኮንፊደንስ ኑሯቸው ወደ ስቶክ ማርኬት እንዲቀላቀሉ ካለ ፍላጎት እንጂ መንግስት ይዞ ቢቆይም ያዋጣዋል፣ አይጎዳም።

ነገር ግን በዚህ ሰክሰስፉል ኩባንያ ስራ ካልጀመርን በቀር ስቶክ ማርኬት በምናስበው ልክ አይስፋፋም። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በበኩላቸው የኩባንያው አስር በመቶ ድርሻ ሽያጭ በአክሲዮን መጠን ምን ያህል እንደሆነና በገንዘብ ስለተቀመጠለት ዋጋ እንዲሁም አንድ ሰው መግዛት ስለሚችለው ዝቅተኛና ከፍተኛ የአክሲዮን መጠን አብራርተዋል። ስንት ነው አክሲዮኑ ያላችሁ እንደሆነ አጠቃላይ ኢትዮ ቴሌኮም

አሁን ቀደም ብዬ እንደገለጽኩት ማለት ነው የኩባንያው ትመና ተከናውኖ ያጠቃላይ ያለው መቶ ቢሊየን ሼር ያለው ሲሆን ከዚህ ውስጥ አስር በመቶውን ነው ለኢትዮጵያን ያቀረበው ማለት ነው ምን ማለት ነው መቶ ሚሊየን ይሆናል ማለት ነው ስለዚህ

ፐብሊክ የምናቀርበው ኦፈር እንድትረዱ ልኝፈልገው ኦርዲነሪ የምንለው ወይም መደበኛ የምንለው ነው ማለት ነው። ስለዚህም መነሻውን ስታዩት እንግዲህ ምን ይመስላል የሚለው አጠቃላይ መቶ ሚሊዮኑም እያንዳንዱ ሼር ፓር ቫሊው የምንለው ወይም ሶስት መቶ ብር የሚያወጣ ሲሆን ዝቅተኛው የሼር ብዛት

ብዛት 33 ወይም መነሻ 33 ሼር ሲሆን የገንዘብ መጠኑ 9900 ይሆናል ማለት ነው። እንደዚሁም ከፍተኛ መግዛት የምንችለው የሼር መጠን ይቅርታ፣ የሼር መጠን 3333 ሲሆን የገንዘቡ መጠን 999900 ይሆናል ማለት ነው። ከ1 ሚሊዮን ትንሽ ዝቅ ያለ እንደማለት ነው።

ይህን መሰል የኩባንያዎች የአክሲዮን ሽያጭ ኢንቨስትመንትን ለማስፋት እንደሚረዳ የገለጹት ጠቅላይ ሚኒስትር አብይ አህመድ በሌሎች ተቋማትም መሰል ሽያጮች እንደሚቀጥሉ ገልጸዋል። ቴሌኮም አስር ፐርሰንቱን ሽጦ ተጨማሪ ሀብት በማምጣት መላ ኢትዮጵያን መድረስ እንዲችል ኢትዮጵያውያን በሽሚያ ይህንን ሼር እንድንገዛ አደራ እያልኩ ዛሬ በይፋ የሼር ሽያጩ መጀመሩን ሳበስር ምናልባት ኢትዮጵያውያን ከበረቱ አስሩ

ሊያድግ እንደሚችልም ከወዲሁ ፍንጭ በመስጠት ነው። እጅግ አድርጌ አመሰግናለሁ። በቴሌኮም የጀመርነው በኢትዮጵያ አየር መንገድ በኢትዮጵያ አየር መንገድ የጀመርነው በሆቴሎች በብዙ መስኮች እየተስፋፋ ወጣት ኢትዮጵያውያን እየተማሩ የሚነግዱ እየፈጠሩ የሚነግዱ የገንዘብ ቴስት የሚያውቁ የራሳቸውን ሕይወት የሚመሩ ወጣቶች መፍጠር እንድንችል ስቶክ ማርኬት በእጅጉ ያስፈልጋል።

ከተቋቋመ 130 ዓመታትን ያስቆጠረው ኢትዮ ቴሌኮም ከአጠቃላይ የ100 ቢሊዮን ግምታዊ የአክሲዮን ባለቤትነት ድርሻው ለሽያጭ ያቀረበው 100 ሚሊዮን አክሲዮን በድምሩ ሰላሳ ቢሊዮን ብር ዋጋ ያለው ነው።

የአክሲዮን ሽያጩ ከዛሬ ጥቅምት 6 ጀምሮ እስከ ታኅሣሥ 25 የሚቆይ ሲሆን ሽያጩ በጊዜ ከተጠናቀቀ እስከ መጨረሻው ቀን ሳይቆይ እንደሚዘጋ ተገልጿል። ኢትዮ ቴሌኮም ለሕዝብ ድርሻውን መሸጥ መጀመሩን ተከትሎ ስያሜው ወደ ኢትዮ ቴሌኮም አክሲዮን ማህበር መቀየሩንም ዋና ስራ አስፈጻሚዋ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

የአማራ ክልል ግጭት ከፍተኛ ሰብአዊ ጉዳት ማስከተሉ ተገለጸ። ከአንድ አመት በላይ የቀጠለው የአማራ ክልል ግጭት ከፍተኛ ሰብአዊ ጉዳት ማስከተሉን አንድ ጥናት ማመልከቱን የክልሉ ከፍተኛ ትምህርት ተቋማት ፎረም አስታውቀዋል። ፎረሙ ይህንን ያስታወቀው የሰብአዊ ምላሽ ስልት በግጭት በተጎዱ የአማራ ክልል አካባቢዎች በሚል ከተለያዩ አገር አካላት ጋር ባዘጋጀውና ትናንት ይፋ ባደረገው ሰነድ ነው። ግጭቱን ተከትሎ በድምሩ ከ1500 በላይ ሰዎች የሞት

መቁሰል፣ የአእምሮና ማህበራዊ ቀውስ እንደዚሁም የጾታዊ ጥቃት ሰለባ ሆነዋል በማለት ጠቅሷል። የፎረሙን ዋና ጸሐፊ ዶክተር ታፈረ መላኩን ያነጋገረችው አስቴር ምስጋና ተከታዩን ልካለች። የአማራ ክልል የከፍተኛ ትምህርት ተቋማት ፎረም እና ሌሎች መንግስታዊና መንግስታዊ ያልሆኑ ድርጅቶች እንደተሳተፉበት የተገለጸው የሰብአዊ ምላሽ ስልት ጥናት ሰነድ ይፋ የተደረገው ትላንት ጥቅምት አምስት ቀን

2017 ዓ ም ነው። ከአንድ ዓመት በላይ የቀጠለው የአማራ ክልል ግጭት ከፍተኛ ሰብአዊ ጉዳት ማስከተሉን ጥናቱ አመልክቷል። ግጭቱን ተከትሎ በድምሩ ከ15,000 በላይ ሰዎች የሞት፣ የመቁሰል፣ የአእምሮና ማህበራዊ ቀውስ እንዲሁም የጾታዊ ጥቃት ሰለባ መሆናቸውንም ጠቅሷል።

ጥናቱን አስመልክቶ ዛሬ ከአሜሪካ ድምጽ ጋር ቆይታ ያደረጉት የአማራ ክልል የከፍተኛ ትምህርት ተቋማት ፎረም ዋና ጸሐፊ ዶክተር ታፈረ መላኩ ግጭቱ በጤናው ዘርፍ ላይ አስከተለው ያሉትን ሰብአዊና ቁሳዊ ውድመት ዘርዝረዋል። በቀጥታ ከጤና ተቋማት የሰበሰበ በጣም ቁንጽል የሆነ መረጃ ነው እና በሱ እንኳን ካይ ነው ከአስራ አምስት ሺህ በላይ ጉዳት ላይ አለ።

ይምን ከአምስት ሺህ ሰባት መቶ በላይ እስከ መስከረም እንኳን ባለው በሴቶች ጋር መደፈር በጣም ልብ ሰባሪ የሆነ ነገር መረጃን ያው በዶክመንቱ ስለምታየው ልብ የሚሰብር ነገር አለ። በሕክምና ምን ያህል ባለው ተደራሽነት አንጻር ብለን ካየ ነው በጣም መረጃው በራሱ እውነት ለመናገር በጣም ከሚገባው በላይ ዝቅተኛ ተብሎ የሚወሰድና ሙሉ ስሉን ሰብአዊ ቀውሱን በክልል ውስጥ እየደረሰ ያለውን ሰብአዊ ቀውስ ላይ አመላከት ይችላል እና

እኛ ማንንም የትኛውንም ወገን አልወነጀልም። ያው በስትራቴጂ ዶክመንት የምንዳየሸው የደረሰውን ጉዳት አሳይተን ግን የአለም አቀፉ ማህበረሰብ አጠቃላይ ለሰብአዊ መብት ተሟጋሽ ነው የሚሉ አካላት አጠቃላይ ትልልቅ ቅስት ያለው ሀገር ነው እንደ ህዝብ በጣም ነባር ሴቶች ያሉት ነው እና ሱሱን ታሳቢ አድርጎ ማህበረሰቡ አጠቃላይ ህዝቡም በሁለቱም ወገን ያሉትም አካላትም ለህዝባቸው የተለየ ነገር

እንዲያደርጉ ነው። ከዚህ በተጨማሪም በጤና ተቋማትና በባለሙያዎች ላይ ሙያዊ ነፃነት ማጣት፣ የሕክምና ግብአቶች ማጓጓዝ አለመቻል፣ የአምቡላንሶች ለተፈለገው አላማ

አለሟል ለዘርፉ መዳከም ዋና ዋና ተጠቃሽ ምክንያቶች መሆናቸውን በጥናቱ ተገልጿል። እንደ አውሮፓውያን አቆጣጠር ከሐምሌ 2023 እስከ ጥር 2024 ያለውን ጊዜ በሸፈነውና በጤና ተቋማት ላይ የደረሱ ጉዳቶችንና የተፈጸሙ ዝርፊያዎችን በተመለከተው ክፍልም 25 ሆስፒታሎችን ጨምሮ ከ900 በላይ የጤና ተቋማት ሰለባ መሆናቸውን አመልክቷል። ይህ ችግር በዚሁ ከቀጠለም የሚያስከትለው ማኅበራዊ ቀውስ እጅግ የከፋ እንደሚሆን የገለጹት የፎረ

ዋና ጸሐፊ ዶክተር ታፈረ በክልሉ የሚገኙ ሁለቱ ተፋላሚ ኃይሎች የዓለም አቀፍ የሰብአዊ ሕግ መርሆችን በተለይ የጄኔቫ ስምምነቶችን እንዲያከብሩ ጥሪ

አቅርበዋል። ትልቁ ችግር በነገራችን ላይ በሁለቱም ወገኖች ያሉ አካላት የዓለም አቀፍ ህጎችን በአግባቡ ለመክበር አንደኛው ትልቁ ችግር የጤና ተቋማት ነፃነት ጋር በሁሉም በኩል በሁለቱም ወገኖች እገቢ ክብር አለመስ ኢቨን በታካሚዎችም ጭምር በመፈናቀልም በመልቀቅም ኢቨን በጣም ቁጥሩ ትንሽ ካልሆነ በስተቀር ህይወታቸውን የሚያጡ አሉ በሚል መቶ አስራ ስድስት ከስራቸው የተፈናቀሉ ሙያተኞች አሉ።

በግጭቱ ላይ ከሚፈጠረው ቀውስ ባለፈው መንገድ በጤናው በኩል ላይ ያለው ደግሞ አንደኛውን በክልሉ ያለው የሰብዓዊ ቀውስ በጣም በከፋ መንገድ አድርጎታል።

የተባበሩት መንግስታት በቅርቡ በአማራ ክልል ባለው ሁኔታ ባጋጠመው ችግር የሰብዓዊ ድጋፎችን ማቋረጣሉ ከሚለውም አንጻር አንዱ ምላሽ ይሆናል። ገና የዓለም አቀፎቹን ድርጅቶች በአካል እየተገኘነ ሎቢ እናደረጋለን ብለን ነው እያሰብ። በዋግምራ ብሔረሰብ አስተዳደር ዞን በዙ ቋላ ወረዳ በአንድ የመንግስት የጤና ተቋም ሰራተኛ መሆናቸውንና በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ የጤና ባለሙያ በክልሉ ባለው የጸጥታ ችግር ምክንያት በሚሰሩበት የጤና ተቋም በግብአት እጥረት ምክንያት

ታካሚዎች በቀላል በሽታ እንደሚሞቱ እና ግጭቱ ባሉባቸው አካባቢዎች ይሰሩ የነበሩ የሙያ አጋሮቻቸው ስራ ማቆማቸውን እንደሚያውቁ ነግረውናል። ትልቁ ችግር ወይም ፈተና የሆነብን አሁን የግብአት አቅርቦት ችግር፣ በቀላሉ ማከም እየቻለ ፔሽንቶች በጣም ኮምፕሊኬት እያደረጉ ወይም ደግሞ በቀላሉ መዳን እየቻሉ የሞትብን ሁሉ ጭምር እያየን ነው እና የግብአት ጉዳይ ያው ከደሴ ነው የምናመጣው ግብአት እና ከዛ ሂዶ ለማምጣት ትልቅ ፈተና ስለሆነ

በቃ ሂዶ ለማምጣት መንገዱ ዝግ ይሆናል። ብዙ ጊዜ መንገዶች ይዘጋሉ ከፀጥታው ጋር ተያይዞ ማለት ነው። ከዚህ ሲቀጥል ደግሞ ያው አምቡላንሶች ያው ክልሉ ራሱ የሚያውቀው ነው። የአምቡላንስ ሰርቪስ አሁን ቀጥታ አሁን ለታካሚ አይደለም ሰርቪስ እየሰጠ ያለውና እየሰሩ ያሉት አሁን ያለሁበት ያን ያክል የሰሜኑ ጦርነት ነው እንጂ አሁን አማራ ላይ ያለው ግጭት ብዙም እንትን የለበትም። ሌሎች ጋር ግን በግብአት አንጻር እንደዚህ ደግሞ ያው ሰው ደግሞ ሰው ገብቶ ካልሰራ ደሞዝ ስለማይከሰል

ደግሞ እስካልተከፈለላቸው ደግሞ ያን ያክል መስራት ስለማይችሉ እንደዚህ አይነት ችግሮችን ያው ይነግሩናል። የአማራ ክልል የከፍተኛ ተቋማት ፎረም፣ የክልሉ የህብረተሰብ ጤና ኢንስቲትዩት፣ የዓለም የጤና ድርጅትና ሌሎች መንግስታዊና መንግስታዊ ያልሆኑ ድርጅቶች

የተሳተፉበት ይህ የዳሰሳ ጥናት የመፍትሄ ሀሳብ ማስቀመጡንም ዶክተር ታፈረ አክለዋል። መስተጓጉል የሌለበት የጤና አገልግሎት መድረስ አለበት። የግጭቱ ዋና ተዋናዮችም ሙሉ ትብብር ማድረግ አለባቸው ነው። አንደኛው እሱ ነው። ሁለተኛ የማህበረሰቡ ተሳትፎ ደግሞ ከመቼውም ጊዜ በላይ ከፍ ማዋለት አለበት። ሁለቱንም ተዋናዮች በሚዲተር የመሆ ሌሎችን አለም አቀፍ ተሞክሮች አይተናል። በእርስ በርስ ግጭት የነበሩ ደቡብ ሱዳን አይተናል። የመንም አይተናል

የኮሎምቢያንም ሁሉን አይተናል፣ ጥናት ስናጠናው እና። ስለዚህ እኔ ምን አንዳንድ ጊዜ ሁለቱ ኃይሎች የጤና ግብዓቶችን ለማድረስ ሲባል ግጭቱን የሚያቆሙበት ጊዜ እንኳን አለ፣ ለተወሰነ ጊዜ እንኳን ማለት ነው። እና ምን ምን አዲስ ነገር አለው በእኛ ሀገር፣ በእኛ ክልል፣ በዚህ በአማራ ክልል ጋር ይሄ ያኛው ጋር ሌላ ቦታ የሚሆነው ነገር የማህበረሰቡ ተሳትፎ ከፍ ማለት አለበት ብለን ነው የምናስበው። ሌላው የሙያተኞች ደህንነት መጠበቅ መቻል አለበት ማኔተር ያለው ላይ

ሁለቱም ወገኖች ማክበር ከቻሉ እንደ ስትራቴጂ ተብሎ የተቀመጡ ነገቸው አዲስ አይደሉም። በዓለም አቀፉ ማህበረሰብ በእርስ በር ጦርነት ለብዙ ዓመታት ያሳለፉ ሀገራት እንኳን

የተገበሯቸው ናቸው። በጉዳዩ ዙሪያ ተጨማሪ ሀሳብና አስተያየት ለማካተት ለአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽፈት ቤት ኃላፊ ዶክተር መንገሻ ፋንታው የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ሀሳብና አስተያየታቸውን ማካተት አልቻልንም። የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መለሰ በአማራ ክልል ያለውን ግጭት አስመልክቶ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ

ሁሉም አካላት በሰላማዊ ሰዎች እና በሲቪል ተቋማት ላይ ከማነጣጠር እንዲቆጠቡ መጠየቃቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋ ነው።

የዓለም አቀፍ ደረጃ የዲሞክራሲ የፖለቲካ ነጻነትና የሰብአዊ መብቶችን ይዞታ የሚገመግመው ፍሪደም ሃውስ ተቋም ዓመታዊውን ዓለም አቀፍ የኢንተርኔት ነጻነት ሪፖርት ይፋ አድርጓል። ተቋሙ በመላ ዓለም የኢንተርኔት ነጻነት ላ

ለ14ተኛ ዓመት እንዳሽቆለቆለ ይፋ አድርጓል። እምነት የሚጣልበት የኢንተርኔት ላይ ምህዳር ለመገንባት ለኢንተርኔት ነጻነት የታደሰና ቀጣይነት ያለው ቁርጠኝነት አስፈላጊ መሆኑንም አሳስቧል። ሪፖርቱን የቃኘው ሀብታሙ ስዩም አጭር ዘገባ አሰናድቷል።

ከአውሮፓውያኑ 2009 ዓ ም ጀምሮ በዓለም ዙሪያ የኢንተርኔት ነፃነትን ይዞታ ይፋ ሲያደርግ የፍሪደም ሃውስ ተቋም በዘንድሮ ሪፖርቱ በዓለም አቀፍ ደረጃ የኢንተርኔት ነፃነት ማሽቆልቆሉን ይፋ አድርገዋል። ሪፖርቱ ካካተታቸው ሰባ ሁለት ሀገራት ውስጥ በ27ቱ የበይነ መረብ ላይ የሰብዊ መብት ጥበቃ ደረጃ ዝቅ ሲል፣ በ18ቱ መሻሻዮች መታየታቸውን ጠቅሷል። በዚህ ዓመት በከፍተኛ ሁኔታ የኢንተርኔት ነፃነት ያሽቆለቆለባት ሀገር ኪርጊስታን መሆኗን ያወሳው ሪፖርቱ የሀገሪቱ ፕሬዚደንት ሳዲር ጃፓሮቭ ዲጂታል ሚዲያን ዝም ለማሰኘት

ና የበይነ መረብ ላይ አደረጃጀትን ለማፈን ጥረታቸውን አጠናክረዋል ብለዋል። ቻይና በዓለም ላይ እጅግ የከፋ የኢንተርኔት ነፃነት ያለባት ሀገር የሚለውን መለየው ወታደራዊ አገዛዟ በቨርቹዋል የግል ኔትወርኮች ወይም ቪፒኤኖች ላይ አዲስ የሳንሱር ስርዓት ከዘረጋባት ሚያንማር ጋር መጋራቷን ያስታውቀው ሪፖርቱ በአንጻሩ አይስላንድ የኢንተርኔት ነፃነት ያለባት ሀገር በመሆን የቀዳሚነት ደረጃዋን እንዳስጠበቀች፣ አፍሪካዊቱ ሀገር ዛምቢያ ደግሞ ትልቁን የደረጃ ማሻሻያ ማሳየቷን ይፋ አድርገዋል ለመጀመሪያ

እዚያ ቺሊና ኔዘርላንድስ የበይነ መረብ ሰብአዊ መብትን የሚጠብቁ ጠንካራ አሰራሮችን ማስታወቃቸውን እንደተገነዘበም አክሏል። በበይነ መረብ ላይ ሀሳብን በነጻነት መግለጽ በበርካታ ያለም ሀገራት ለከባድ እስራትና ጥቃት የሚያበቃ መሆኑ መባባሱን ያወሳው ተቋሙ በሪፖርቱ ከተካተቱ ሀገሮች ውስጥ በሶስት አራተኛው የኢንተርኔት ተጠቃሚዎች ግጭት ቀስቃሽ ባልሆኑ አስተያየቶቻቸው ሳይቀር

ለእስር ይዳረጋሉ ብሏል። እስሩ እስከ 10 ዓመት የሚደርስ ከባድ እስር እንደሆነም አጽንኦት ሰጥቷል። ከመቼውም በበለጠ ሁኔታ ቢያንስ በ43 ሀገራት ውስጥ ሰዎች በበየነ መረብ ላይ ባላቸው እንቅስቃሴ ምክንያት ለአካላዊ ጥቃት ወይንም ለግድያ ብቀላ ስለመዳረጋቸውም ሰፍረዋል። የኢንተርኔት መዘጋትና ለተጋሩ አስተያየቶች የሚሰጡ የኃይል አጸፋዎች በዓለም ላይ ባሉ በርካታ ዋና ዋና የትጥቅ ግጭቶች ለተጎዱ ሰዎች ደግሞ የበለጠ አደገኛ ሁኔታም ፈጥረዋል ብሏል ተቋሙ። ሳንሱርና የይዘት ማጭበርበር ተጣምረው ምርጫዎች

ለማደናቀፍ መራጮችን በመረጃ ላይ የተመሰረተ ውሳኔ እንዳያደርጉ በምርጫ ሂደት ውስጥ ሙሉ በሙሉ እንዳይሳተፉና ድምፃቸውን እንዳያሰሙ ለማሳት

ያቀዱ እንቅስቃሴዎች በበርካታ ሀገራት ውስጥ መኖራቸውን ያጋለጠው ተቋሙ በአንጻሩን ለምርጫ በተዘጋጁ ወይም ባከናወኑ ሪፖርቱ ትኩረት ባደረገባቸው ከግማሽ በላይ በሚሆኑት ሀገራት ውስጥ መንግስታት የመረጃ ታማኝነት ችግርን መቅረፍ ላይ ያተኮሩ እርምጃዎችን መውሰዳቸውን ጠቅሰዋል። ይህም በበይነ መረብ ሰብአዊ መብቶች ላይ የተቀላቀለ ውጤቶችን አስገኝተዋል ብለዋል። ከዚህ ጋር በተያያዘ ደቡብ አፍሪካ፣ ታይዋንና የአውሮፓ ህብረት ተስፋ ሰጪ አሰራሮችን በማስተዋወቅ ረገድ በመልካም አብነት ተጠቅሰዋል። በዓለም አቀፍ ደረጃ ለ14ኛ ዓመት

የኢንተርኔት ነጻነት ማሽቆልቆሉን ይፋ ያደረገው ተቋሙ ሁኔታውን ለማስተካከል በሀገራት ዘንድ እምነት የሚጣልበት የኢንተርኔት ላይ ምህዳር ለመገንባት ኢንተርኔት ነጻነት የታደሰና ቀጣይነት ያለው ቁርጠኝነት አስፈላጊ መሆኑን አሳስበዋል። በዘንድሮው የፍሪደም ሃውስ ሪፖርት ላይ የተካተተችው ኢትዮጵያ ከመቶ በሚያዘው የኢንተርኔት ነጻነት መስፈርት 27 አግኝታለች።

ኢትዮጵያ የኢንተርኔት ተደራሽነት ላይ እንቅፋት ትደቅናለች፣ በይዘቶች ላይ ገደብ ትጭናለች፣ የተጠቃሚዎችን መብትም ትጥሳለች ያለው ተቋሙ በዚህ ምክንያት የኢንተርኔት ነጻነት የሌለባት ሀገር የሚለውን መለየው ሰጥቷታል። የተቋሙን ሪፖርት አስመልክተው ከኢትዮጵያ መንግስት ባለስልጣናት ምላሽ ለማግኘት አመሻሹን ያደረግነው ሙከራ ስልካቸው ባለመነሳቱ አልተሳካልንም። መልስ እንዳገኘን በቀጣይ ቀናት መሰናዷችን አካተን

ቱርክ በአፍሪካ ቀንድ ያሏትን ግቦች አደጋ ላይ የጣለው የሶማሊያና የኢትዮጵያ ግንኙነት። ቱርክ ከሶማሊያ ጋር ያላትን ትብብር በማጠናከር ላይ ትገኛለች። በያዝነው ወርም ለኃይል ምንጮች ፍለጋ ያሰማራቻት አሳሽ መርከብ ወደዚያው አቅንታለች። ዶሪያን ጆንስ ከኢስታንቡል ባጠናቀረው ዘገባ እንዳመለከተው በሶማሊያና በኢትዮጵያ መካከል ያለው ውጥረት አንካራ በአፍሪካ ቀንድ ያሏትን ግቦች ለአደጋ እያጋለጠ ነው። ለዝርዝሩ አሉላ ከበደ

በያዝነው ወር ከኢስታንቡል የተነሳችው ኦሩክሬይስ የተባለችው የቱርክ አሳሽ መርከብ ከፍተኛ መጠን አለው የተባለ የኃይል ምንጭ ክምችት ፍለጋ በቱርክ የጦር መርከቦች ታጅባ ወደ ሶማሊያ አቅንታለች። የኃይል ምንጭ ፍለጋውም እንደ ተንታኞች እይታ የሁለቱን አገሮች ግንኙነት ማፋጠኑ የሚነገርለት ሶማሊያ እና ቱርክ የተፈራረሙት የደህንነት ጉዳዮች ስምምነት አካል ነው። ይሁን እንጂ ከጊዜ ወደ ጊዜ እየጨመረ የመጣው የቀጠናው ውጥረት

አንካራ ትልቅ ተስፋ ያሳደረችበትን ሁኔታ ፈተና ላይ ሊጥለው ይችላል ባይ ናቸው። የዓለም አቀፍ ፖለቲካ ጉዳዮች አማካሪው ኖርማን ሪክፊልስ እንዲህ ሲሉ ያስጠነቅቃሉ። በሶማሊያና በኢትዮጵያ መልካም ግንኙነት መፈጠር ቱርክ ክልልን አስመልክቶ ያሏትን ፍላጎቶች ለማሳካት በእጅጉ ያስፈልጋታል።

ኢትዮጵያ ከሶማሊላንድ ጋር የመግበቢያ ስምምነት ከተፈራረመችበት ካለፈው የጥር ወር አንስቶም በሁለቱ ሀገሮች መካከል ውጥረቱ እያየለ መጥቷል። በስምምነቱም መሰረት ኢትዮጵያ ለሶማሊላንድ እንደ ሉዓላዊ አገር እውቅና በመስጠት በምትኩ የባህር በር ታገኛለች። የግዛት አንድነቴን የጣሰ ድርጊት ፈጽማለች ስትል ኢትዮጵያን የወነጀለችው ሶማሊያ በበኩሏ ስምምነቱን አጥብቃ አውግዛለች። ቱርክ በሌላው ወገን ሁለቱን አገሮች ለማስታረቅ ጥረት ይዛለች።

ይሁንና ግብጽ ወደ ሶማሊያ የጦር መሳሪያዎች መላክ ከጀመረች በኋላ ውዝግቡ ይበልጥ እየሰፋ መጥቷል። ፕሮፌሰር ኤሌም ኢሪስ በአንካራ የማህበራዊ ሳይንስ ጥናቶች ዩኒቨርሲቲ የአፍሪካ ጥናቶች ጉዳይ አዋቂ ናቸው። ሶማሊያስ ግሮዊንግ ታይስ ዊዝ ኢጅፕት ካን ፕሮቫይድ ሶማሊያ ሌቨሬጅ ቶ ኔጎሺየት ዊዝ ኢትዮጵያ ኦን ሞር ፌቨራብል ተርምስ። ኢት ኩድ ስትሬንግዝን ሶማሊያስ ባርጌኒንግ ፓወር።

ሶማሊያ ከግብጽ ጋር ያላት ግንኙነት እያደገ መምጣቱ ሞቃዲሾ ከኢትዮጵያ ጋር በተሻለ ሁኔታ ለመደራደር አመቺ የሚሰኝ ሁኔታ ይፈጥርላታል። ስለሆነም ሶማሊያ ከኢትዮጵያ ጋር በምታደርገው ድርድር የድርድር አቅሟን ማጠናከሩ አይቀሬ ነው። ስለሆነም ግብጽ ከሶማሊያ ጋር ያላትን የጸጥታ ግንኙነት ማጠናከሯን ከቀጠለች ኢትዮጵያ በደህንነቷ ላይ እንደተቃጣ የጸጥታ ስጋት አድርጋ ልትወስደው ትችላለች።

ይህም በድርድር ወቅት በሁለቱም ወገኖች በሶማሊያና ኢትዮጵያ መካከል ያለውን ያለመተማመን እንዲያየን ሊያደርገው ይችላል። ግብጽ በህዳሴ ግድብ ግንባታ የተነሳ ከኢትዮጵያ ጋር ጠበኛ መሆኗ ይታወቃል። ውጥረቱ በተጨማሪም ሶማሊያና ኢትዮጵያ ከአልቃይዳ ጋር ግንኙነት ካለው አልሻባብ ሚሊሻዎች ጋር በሚያደርጉት ወታደራዊ ትብብር ላይም ስጋት ደቅኗል።

እንደ ተንታኞችም እምነት አንካራ ከሁለቱም ወገኖች ጋር ባላት ጥሩ ግንኙነት የተነሳ በሶማሊያና በኢትዮጵያ መካከል የነገሰውን ውጥረት ለማርገብና አንዳች መፍትሔ ለማማጣትም አሁንም በጥሩ ሁኔታ ላይ ብትገኝም ዲፕሎማሲያዊ ድጋፎች ግን ያስፈልጓታል ነው የሚሉት። ኦማር መሐሙድ በዓለም አቀፉ የቀውስ ተከታታይ ቡድን የምስራቅ አፍሪካ ጉዳዮች ከፍተኛ ተንታኝ ናቸው።

Turkey still should be, uh, can still be the lead mediator, but outside actors like the U.S., like the EU, like like those in, in the Gulf, adding their weight. ቱርክ አሁንም በአስታራቂነት ሚኖዋ በመሪነት መቀጠል አለባት፣ ነገር ግን እንደ ዩናይትድ ስቴትስ የአውሮፓ ህብረትና የባሕረ ሰላጤው ሀገራት የመሳሰሉ ሌሎች ሀገራት ይህ ጉዳይ ከሚገባው በላይ ለተራዘመ ጊዜ ቀጥለዋል በሚል የበኩላቸውን ጫና ማሳደር አለባቸው። ሁኔታው በዚህ መንገድ ለረጅም ጊዜ ከቀጠለም

የሚፈጠሩት አለመግባባቶችና በውጉ ያልተሰሩ እርምጃዎች ግጭት ሊያስከትል ለሚችል ውጤት የማጋለጥ እጣቸው ከፍ ያለ ነው። የዓለም አቀፍ የፖለቲካ ጉዳይ አዋቂዎች አክለውም አንካራ በሶማሊያ ወታደራዊና ዲፕሎማሲያዊ መዋዕለ ንዋይ እያፈሰሰች ባለችበት በአሁኑ ወቅት ሊቀሰቀስ የሚችል የትኛውም አይነት አዲስ ግጭት አሊያም ተጨማሪ አለመረጋጋት ሊፈጥር የሚችል ሁኔታ በጦርነት በተበታትከው ቀጠና በአካባቢው ያላትን ተጽዕኖ የማሳደግ ህልም ላላት ቱርክ

አደጋ ደቃይ ነው ሲሉ ያስጠነቅቃሉ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ምሽት ዝግጅታችንን ነው። የአሁን የምሽቱን የመጀመሪያ አጋማሽ አጠናቅን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ዲሞክራሲ በተግባር የሚለው ይሆናል

ከጥቅምቱ የአሜሪካ ምርጫ ጋር ተያይዞ የሚመጣ የአእምሮ ጭንቀት

የፖለቲካ ዝንባሌ ምንም ይሁን ምን ምርጫ ሲቃረብ የጭንቀት መጠን እንደሚጨምር የአሜሪካ ስነ አእምሮ ሕክምና ማህበር ያመለክታል። የማያቋርጥ የዜና ስርጭት፣ አስጨናቂ ክርክሮችና ለሀገሪቱ የወደፊቱ እጣ ፈንታ የሚኖር ስጋት፣ ሁሉም በአእምሮ ጤና ላይ ጫና ያሳድራሉ። አንዳንድ የስነ ልቦና ባለሙያዎች ታዲያ ችግሩን ከምርጫ ጋር የተያያዘ የጭንቀት ሕመም ሲሉ ይጠሩታል።

ማክሲም አደምስ በዚህ ዙሪያ ያደረሰንን ዘገባ ስመኝሽ የቆየ ታቀርበዋለች የአሜሪካ ስነ ልቦና ባለሙያዎች ማህበር ባካሄደው ጥናት መሰረት ጥቅምት 26 2017 ዓ ም የሚካሄደው የአሜሪካ ፕሬዝዳንታዊ ምርጫ በጥናቱ ከተካተቱ ሰዎች ሶስት አራተኛ በሚሆኑት ላይ ጭንቀት ፈጥሮባቸዋል አንዳንድ የስነ ልቦና ባለሙያዎች ይህን ክስተት ከምርጫ ጋር የተያያዘ የጭንቀት ህመም ሲሉ ይጠሩታል

ሊን ቡፍካ የማህበሩ አባል ናቸው። የፖለቲካ ምህዳሩና ስለ ምርጫው የሚደረጉ ውይይቶች በጣም የተጋጋሉና የበለጠ ከፋፋይ ሆነዋል። ስለዚህ ይህ በግለሰቦች ላይ ተጽዕኖ ይኖረው ይሆን ብለን አሰብን። እንዳልነውም ሰዎቹ በነገሩን ልምዳቸው መሰረት ለብዙ ግለሰቦች ትልቅ የጭንቀት ምንጭ ሆኗል። ሌሎች ጥናቶችም ተመሳሳይ ውጤቶች አግኝተዋል።

በነብራስካ ሊንኮሊን ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ኬቪን ስሚዝ በበኩላቸው ከፖለቲካ ጋር ተያይዞ የሚመጣ ጭንቀት የተለያዩ የህይወት ገጽታዎች ላይም ተጽዕኖ እንደሚያሳድር ይገልጻሉ። አንድ አምስተኛ ወይም አንድ አራተኛ የሚሆኑ አሜሪካውያን በፖለቲካ ምክንያት ማህበራዊ ግንኙነቶች መበላሸታቸውንና በስራም ላይ ችግሮች መፈጠራቸውን ሪፖርት አድርገዋል።

የስሚዝ ጥናት እንደሚያሳየው ወጣቶች እንዲሁም የግራ ዘመም አመለካከት ያላቸውና በፖለቲካ ውስጥ ተሳትፎ የሚያደርጉ ከምርጫ ጋር ለተያያዘ ጭንቀት የበለጠ ተጋላጭ ናቸው። በጤና ላይ ያለውን ተጽዕኖ እንዴት መቀነስ እንዳለብን እናውቃለን። ለፖለቲካ ትኩረት ባለመስጠት ችግሩ ግን መፍትሄው ለግለሰብ ጤና ጠቃሚ ሊሆን ይችላል፣ ለማህበረሰብ ጤና ግን ጥሩ አይደለም።

ጭንቀትን በተሻለ ሁኔታ ለመቋቋም የሚያግዙት ዶክተር ኪራን ዲንቲያላ በቅርቡ የሰላማዊ ፖለቲካ አረዳድ የሚል መጽሐፍ አሳትመዋል። ከምርጫ በፊት በሚኖረው ጊዜ ከመጠን በላይ የሆነ ጭንቀትን እንዴት ማስወገድ እንደሚቻልም ምክራቸውን አካፍለዋል። ምርጫ ይመጣል ይሄዳል። ፖለቲከኞች ይመጣሉ ይሄዳሉ። የወደፊት እጣ ፈንታቸውን ግን ምናልባት በአስር ከመቶ ምናልባት

ከ20 እስከ 30 በመቶ ሊለውጥ ቢችል ነው። አብዛኛው የወደፊት ሕይወታቸው ደስታ የሚወሰነው በየቀኑ በሚያደርጉት ነገር፣ ባህሪያቸው እና በስሜታቸው ላይ ነው። ቡፍካ በበኩላቸው ከዚህ የስነ ልቦና ችግር መውጫ መንገድ አለ ይላሉ። እሳቸው እንደሚሉት ዋናው ነገር መረጃ የምናገኝበትን መንገድ መቆጣጠርና ለጭንቀትና ድባቴ የሚዳርጉ መረጃዎችን ለሰዓታት እያዩ ከማለፍ ይልቅ የሆነ ነገር ማንኛውንም ነገር ማድረግ ይረዳል።

ራሳችንን ያለማቋረጥ ለአሉታዊ መረጃ፣ ለአሉታዊ ምስሎች፣ ለአሉታዊ ትርክቶች ማጋለጥ አሉታዊ ስሜታችንን እና ጭንቀታችንን ከፍ ያደርገዋል። ሌላው ሰዎች እንዲያስቡበት የምናበረታታው ትርጉም ባላቸው ነገሮች ውስጥ እንዲሳተፉ ነው። ከምርጫው ጋር የተያያዘ ወይም ለራሳችን ትርጉም ባለው ወቅታዊ ማህበራዊ ጉዳዮች ወይም ችግሮች ላይ መሳተፍ ሊሆን ይችላል።

የሥነ ልቦና ባለሙያዎች ማህበር መረጋጋት ማህበራዊ ግንኙነቶችን ማጥበቅና ከሚወዷቸው ሰዎች ጋር ጊዜ ማሳለፍ አስፈላጊ መሆኑን ያሰምርበታል። ንቁ የአናኗር ዘይቤን ማዳበር ጤናማ ምግብ መመገብና በቂ እንቅልፍ መተኛትም ከምርጫ በፊት የሚፈጠር ጭንቀትን ለመቀነስ እንደሚረዳ ይመክራል። ማክሲም አዳም ስላጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ

ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡ ምሽት ዝግጅታችን አሁንም እንደቀጠለ ነው። ቀጣዩ ዝግጅታችን ደግሞ ሴቶችና ማህበረሰብ ይሆናል። የአሜሪካ ስነ ልቦና ባለሙያዎች ማህበር ባካሄደው ጥናት መሰረት ጥቅምት 26 2017 ዓም የሚካሄደው የአሜሪካ ስነ ልቦና ባለሙያዎች ማህበር ባካሄደው ጥናት መሰረት

ለተፈጠረው የቴክኒክ እክል ይቅርታ እንጠይቃለን። የጡት ካንሰርን ማሸነፍ ቆይታ ከበሽታው ካገገሙት ዶክተር ፍሬዮት ደርሶ ጋር ወርሃ ጥቅምት የዓለም አቀፉ የጡት ካንሰር ግንዛቤ ማስጨበጫ ወር በመባል ይታወቃል። በዓለም ላይ ከስምንት ሴቶች አንዷ በጡት ካንሰር እንደምትያዝ በዩናይትድ ስቴትስ በካንሰር ዙሪያ የሚሰራው ገባሬ ሰናዩ የአሜሪካ ካንሰር ማህበረሰብ አማካኝነት የተሰሩ ጥናቶች ያመለክታሉ።

በኢትዮጵያም በበሽታው ዙሪያ ያለው ግንዛቤና እንዲሁም የሕክምናው ተደራሽነት አነስተኛ መሆኑን ታካሚዎችና የጤና ባለሙያዎች ይናገራሉ። ኤደን ገረመው የጡት ካንሰር ታማሚ የነበሩትን ቀድሞ ዓለም ፀሐይ ፋውንዴሽን በመባል ይታወቅ የነበረውን የአሁኑን ዓለም ፍሬ ፒንክ ሃውስ ካንሰር ፋውንዴሽን መስራችና ዋና ስራ አስፈጻሚ ዶክተር ፍሬወት ደርሶን ስለተሞክሯቸውና

ተቋማቸው ለካንሰር ህሙማንና ቤተሰቦቻቸው ስለሚያደርገው ድጋፍና እንቅስቃሴ አነጋግራቸዋለች።

በጣም አመሰግናለው ቪኦኤ። ስሜ ፍሬወት ደርሶ እባላለሁ። አትላንታ ጆርጂያ ነው። ስራዬ ኦቨር ትሪ ፋይቭ ይርስ ነርስ አድቫንስ ነርስ ነበርኩ። አሁን ፔችዲ ኤንጂ ያለው ኦን ውመን ሄልት እና ግሎባል ሄልት አለም ፍሬ ፒንክ ሀውስ ካንሰር ፋውንዴሽን ደግሞ መስራች እና ኤክሴክቲቭ ዳይሬክተር ነኝ። በጣም አመሰግናለው ዶክተር። እንግዲህ አለም ፍሬ ፒንክ ሀውስ እንዴት ሊመሰረት ቻለ? ምክንያቱ ምን ነበር? መጀመሪያ ድርጅቱ ሲመሰረት በአትላንታ ጆርጂያ አለም ጸሐይ የጡት ካንሰር ፋውንዴሽን

ነው የሚባለው እና አለም ፀሀይ የእኔ ታናሽ እህት ነች በጡት ካንሰር ነው ያለፈችው እሷን አነር ለማድረግ በእሷ ስም ነው የተመሰረተው ቱታን ሜ ነው እሷ ከዚህ አለም በሞት የተለየችው ኢትዮጵያ እና አስር አመት ይሆናል በዛ ስም ይሄድ ነው ከዛ በኋላ ግን ጡት ካንሰር መሆኑ ቀርቶ ሁሉንም አይነት ሴቶችን የሚያጠቃ ካንሰር በሙሉ መርዳት ጀመር የጡት ካንሰር እና የማህፀን ካንሰር ዋና አላማችን ሚሽናችን ስሆኖ ሌሎችንም ካንሰር ስለምናጣቃ

አለም ፍሬ ፒንክ ሀውስ ካንሰር ፋውንዴሽን ሆኖ ስሙ ከተቀየረ ይኸው አሁን ሁለተኛ አመት አሳልፈናል። እንግዲህ መነሻው የእህትሽ ምክንያት ይሁን እንጂ አንቺም ራስሽ የራስሽ ጉዞ አለሽ ከካንሰር ጋር የተያያዘ ካንሰርን ማሸነፍ የቻልሽ ሰው ነሽ እና እስቲ ጥቂት ስለ ራስሽ ንገሪኝ። የጡት ካንሰር በብዙ አይነት መንገድ ይመጣል። አንደኛው በዘር ነው

ጄኔቲክ ካንሰርን ይባላል እና በእኛ ደግ ፎርቹኔትን በዋንፎርቹኔት በህታችን ነው ያወቅነው። በእርግጥ በህታችን አላወቅኩትም፣ እኔ ስያዝ ነው ጄኔቲክ ቴስት አድርጌ የዛ ጄኔቲክ ዘሩ እንዳለን ጂናችን ውስጥ እንዳለን ያወቅኩት በእኔ ቴስት ላይ ነው። አይ ዊሽ በኢትዮጵያ እንዲሁ

ቴስቱ ተደርጎ በዛን ሰዓት ቱ ታውዘንድ ኢሌቨን ባቅ ኑሮ ምን ታደርጊ ነበር የሚለው ብዙም የተለየ ነገር ባላደርግም እንዲሁ የማውቁ ጥሩ ነው። እኔ በፊልዱ ላይ ነው ያለሁት፣ ካንሰር ነው ብዙ ስፔሻላይዝ አድርጌ ስሰራ የነበረው በሪሰርችም በአኪዩት ኬር ሆስፒታልም፣ ትንሽ አይዲያው አለኝ ሪስክ አለኝ ብዬ አስብ ነበር። ሪስክንም ለመቀነስ አንዳንድ የተለያዩ ነገሮችን እሰራ ነበር። ግን ያው ብትሰሪም አቮይድ ማድረግ አትችይም።

አድቫንቴጁ ግን እንደ እህቴ ቆይቼ ሳይሆን ካንሰሩን ያወቅኩት ኤርሊ ስቴጅ ነው ያወቁ በጣም ኤርሊ ስቴጅ እና ቶሎ ስለታወቀ በሽታው እህቴ የሄደችበትን የትሪትመንት መንገዶች ወይም ሬዲዬሽን፣ ኪሞ ምናምን የሚለውን አልወሰድኩትም። ይሄን ዋናው ቁልፉ አሁን ይሄን የሚያዳምጡ እህቶቻችን፣ ወንድሞቻችን ባይደውይ ወንዶችም ብረስ ካንሰር ይይዛቸዋል። እኛ ሁልጊዜ ሴቶች ላይ ፎከስ ስለምናደርግ ነው ቁጥሩ ስለሚያንስ ብቻ እና ማወቅ ያለባቸው

It is catching out

ምን እናድርግ የሚለውን መረዳት እና በተግባር መፈጸም አለባቸው። ግን አሁን ስድስት አመት ነው የኪሞቴራፒውን ሬዲሽን ሳልወስድ። ለአስር አመት የሚወሰደውን መከላከያ ተብሎ የሚሰጠውን ታብሌት በየቀኑ እየወሰድኩ ነው ያለሁት። ሞሽናሊ ድሬን ያደርጋል። አለብሽ ሲባል ከሞተች እህትሽ ጋር ታገናኘዋለሽ፣ ከሌሎች ሴቶች የሚሄዱበት ጉዞ ጋር ታየዋለሽ፣ ስራሽን ያደናቅፍሻል፣ ሞሽንሽን ድሬን ያደርጋል። እምነት ስላለኝ ደግሞ ማድረግ ያለብ

ሬኮርዲንግን ማድረግ አለብኝ ብዬ ሳልደብቅ እያወራሁት በደስታ ተቀብዬ እየሰራሁት ስለሆነ እግዚአብሔር ይመስገን። ጉዞዬ በጣም የሚመረር አይደለም። ያው ቀዶ ጥገና ማርገሻል ቀዶ ጥገና እኔ ጡቴ አለብሽ ስባል በግራ በኩል ትንሽ አንድ ሴንቲሜትር ቁስል ነገር አለ ነው የሚያሳየው። ግን እኔ አንደኛ የዘር ነው፣ ሁለተኛ ደግሞ እኔ የማጠባው

እድሜ አይደለም ያለሁት። የማጠባበት እድሜ ቢሆን ህይወት እናት መኖር አለባት፣ አይደለም ልጅንም ለማሳደግ ሰው ጦቴን ማስወገድ ጦቴን ሰርጀሪ ማድረግ ነበረብኝ። እና ሰርጀሪ ትንሿን ብቻ አውጥቼ መተው ይችል ነበር፣ ነገር ግን የመረጥኩት ለሌላም ጊዜ እንዳላስብ ብዬ ሁለቱን ጦቴን ነው ያስወጣሁት፣ ሰርጀሪ ያደረግኩት ከዛም አልፌ ሄጄ

የጡት ካንሰርና ኦቫሪያን ካንሰር ይገናኛል፣ ሰራጭ ወደዛ ይሄዳል። እና እሱንም አብሬ ነው ያስወጣሁት። ማሰብም አልፈለግኩም ሁለተኛ። ያ ግን ምርጫዬ ነበር። እንግዲህ ተቋማችሁ ሲመሰረት ያየሽው ክፍተት ይኖራል መቼም፣ እህትሽ ስትታከም እና፣ ምን አይነት ክፍተት ለመሙላት ነበረ የተመሰረተው? ክፍተቱ እህቴ ኢትዮጵያን የነበረችው በዛን ሰዓት ከአስራ አንድ አመት በፊት ስለ ካንሰር አይወራም። ስለ ካንሰር ሰርጀርም የሚሰጠው ሌላ ስም አለው እና እህቴ በዛ ምክንያት ማህበር

ሰቡ ተጽዕኖ ስለነበረ አልተናገረችም። ውስጧ ደብቃ ነበረ የጠበቀችው እና አሁን እግዚአብሔር ይመስገን ይሻላል ትንሽ። በዛን ሰዓት ግን በጣም የተቸገረችበት ጊዜ ነበር። ያክፍተት ክፍተት አንደኛው ነው። ሌላው ደግሞ ህብረተሰቡ ቢያቅ ኑሮ ስምፕተሙን ቢያቅ አሁን ድግስ ነበር፣ ዕቃ ሳነሳ የሆነ ነገር አበጠ ይድናል እያለች የሆነ ነገር ታደርግ ነበር ለብዙ ጊዜ እና ደረጃውን ከፍ አደረገችው፣ ካንሰር መሆኑን ስላላወቀች ካንሰርን ለማወቅ የሚደረገው

ካንሰርን ካወቀች በኋላ የሚሰጠው ካውንስሊንግ

ትሪትመንቱ በጣም ትልቅ ጋፕ ነበር በኢትዮጵያ ውስጥ። ያን ጋፕ ሞላለው ብዬ ሳይሆን ግን አትሊስት ይሄ ድርጅት ቢመሰረት ብዙ ጥልቅ የሆነ ትምህርት የተሰጠ፣ አት ሴም ታይም ደግሞ ሴቶች ሲቸገሩ ፋይናንሻሊ የዛን ደግሞ እየከፈልን በፕራይቬት አንዳንዶችን እንልክ ነበር እና ብዙ ጋፖችን ለማጥበብ ሞክረናል። አስራ ሶስተኛ አመታችን ዘንድሮ ይዘናል። ኢትዮጵያም ሁለት አንሰር ሴንተር ፒንክ ሀውስ የሚባል ከፍተን ከገጠር የሚቀመጡበት ቤት የላቸውን፣ በረንዳ ነው የሚቀመጡት

ትሪትመንት ወስዶ በብርድ በረሃብ ከዛም ደግሞ ገንዘባቸውን አንዳንዶች ዱርዬዎች ይወስዱባቸዋል። ያቺ ገንዘብ ስታልቅ ተስፋ ቆርጦ ይሄ የማይድን በሽታ ወደ ሀገራችን ሄደን ከልጆች አንቺ ጋር እንሙት የሚሉት በጣም ብዙ ናቸው። የእነሱን ጋፕም ለማጥበብ የረዳናቸው ከስምንት ሺህ በላይ የሚሆኑ እናቶች እስከ አንድ አስተማሚዎቻቸው እየረዳን ያለ ነው። አሁንም ይቀጥላል። ከዛ ውጭ ደግሞ ትልቁ ስራ በትምህርት ቤቶች ሄደን እናስተምራለን። እዚህ ሀገር ያለው እንቅስቃሴያችሁ ምን ይመስላል?

ይችላል ምንድነው እዚህ ሀገር ደግሞ ብዙ ያጋጠመን ጋፑ አንደኛ ካንሰር መሆኑን ለማወቅ ይፈራሉ ስለሚፈሩ ልጅ ግራጁዌት እስከምታደርግ እስከሚያደርግ እከሌ እንደዚህ እስከሚሉና እናቶች ፖስፖንድ ያደርጉታል ፍርሃት ማወቅን አይፈልጉም እና ባይዘ ታይም ጨርሰው በቃ አሁን መሄድ አለብኝ ብለው ሲሄዱ ከጦታቸው ወደ አጠንታቸው ተመልሶ የሚሄደው እና በጣም ያሳዝን ይሻል እዚህ ሀገር ሆነሽ ሁሉ ኢንፎርሜሽን እያለሽ ግን ያን ፕሮሰስ ማድረግ እና እርምጃ መውሰድ በጣም ከባድ ነገር ነው በእኛ ሶሳይቲ

ሴት የማደርግ እነሱን እናስተምራለን። በየተራ ወደ ዶክተር እንወስዳለን። ከሶሻል ወርከሮች ጋር እናገናኛለን። የቤት ክራያቸውም የሀውስ ሞርጌጅ የአንድ ወር የሁለት ወር

ግሮሰሪ በየጊዜ ነው የምናደርገው። ህጻናቶች ልጆች የትምህርት ቤት ልጆቻቸውን ደግሞ ፒክ አድገን ይሄ አፍተር ኬ የሚሉት አለ እሱ ጋር ከፍለን እንወስዳለን እንረዳቸዋለን። በጣም ብዙ ሶሻል ስራዎችን እንሰራለን፣ አትላንታ ዙሪያ አካባቢ። አመቱ ደግሞ ኮንፈረንስ፣ ትልቅ ኮንፈረንስ የተለያዩ ዶክተሮች ከተለያዩ ስቴት እየመጡ

ያስተምሩልናል። የእግር ጉዞ ደግሞ ከጀመርን አሁን አራተኛ ዓመታችን ነው። የእግር ጉዞ በጣም ደስ ይላል፣ ወጣቶችን ያሳትፋል። ፈንድሬዝ የምናደርግበት ጊዜ ደግሞ ዋኪን ነው እና አሁን ደግሞ ሄልዝ ፌር አስበናል ከኢትዮጵያ ኮሚኒቲ ጋር ሆነን። ተቋም እንደመሰረተ ሰው ኢትዮጵያ ውስጥ እንደሚንቀሳቀስ በቂ ትኩረት ተሰጥቶታል ወይ በጤና ሚኒስቴርም በባለድርሻ አካላት

በቂ የሚባል ትኩረት ቀርቶ ሀምሳ ፐርሰንት እንዳለ ወርልድ ዋይድ ማለት ነው እኮ እንደ ዳብዎች ምናምን ብታያቸው በቂ ትኩረት ቢሰጠውማ ይህን ያህል ሰው ከሰባት ሴቶች አንድ ሰው እየተባለ እየተጻፈ ሁልጊዜ እንደ ታሪክ አይነገርም። በያምነት በሚኒስትሪ ኦፍ ሄልዝን በዩ በሴቶች በዩ በቂ ትኩረት አልተሰጠበትም። እንዲሰጥም እየገፋፋን ነው። ከድሮ ይሻላል

እና በጣም ያሳዝንሻል። ኢትዮጵያ በአጠቃላይ አፍሪካ ያሳዝንሻል። ሴቶች ራሳችን ተነስተን ራሳችን ኤምፓወር አድርገን ነገሩን አውቀ ነው ከትንሽ እስከ ትልቅ ሆ ብለን ተነስተን እንጀምረው ብለን ተነስተን ካልሰራን በስተቀር ብዙ መጠበቅ ያለብንም እና የሴቶችን ሚኒስተር የጤና ሚኒስተር

ትምህርት ቤት ሁሉም ተጋግዞ ለየራሳችን ድምፅ መሆን አለብን። የአንድ ድርጅት ብቻ አይደለም እየተናገርኩ ነው። መሞት የምፈልገው በዛ ነው። የምቀጥለው የምትተባበሩ ሰዎች በሚዲያም ያላችሁ ኦክቶበርን ብቻ ጠብቃችሁ ከሚሆን አስተባብሩን። ብቻው ታድርጉ እኛ ምናደርግ እሺ። እሺ ዶክተር ፍሬ በጣም ነው የማመሰግነው ስለነበረን ቆይታ እጅ ጋር እያመሰግናለሁ።

በመከታተል ላይ የምትገኙት የዛሬ ረቡዕ ጥቅምት 6 2017 ዓ ም ከአሜሪካ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ነው። ፕሮግራማችን ወደ ማጠናቀቁ እንገኛለን። ከዚያ በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።

በጎርጎሮሳውያኑ ጥቅምት 7 2023 ሐማስ አሰቃቂ የሆነውን የሽብር ጥቃት በእስራኤል ላይ ሲፈጽም በጋዛ ለብዙ አስር ሺህ ንጹሀን ፍልስጤማውያን ሞት ምክንያት የሆነው ጦርነት እንዲቀሰቀስ መዘዝ ሆኗል በማለት የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። በአሳዛኝ ሁኔታ የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ 1701ን በግልጽ በመጣስ ህዝቦላህ የተሰኘው ሌላው በኢራን የሚደገፍ አሸባሪ ቡድን

በሺዎች የሚቆጠሩ ሚሳኤሎችን ወደ እስራኤል በማስተኮስ ግጭቱን ተቀላቀለ። እስከ መስከረም ወር ድረስም በእስራኤልና በሊባኖስ መካከል በተደረገው የተኩስ ልውውጥ በእስራኤልና በሊባኖስ ድንበር የሚኖሩ አንድ መቶ ሺህ ሲቪሎችን አፈናቅሏል። ከመስከረም ወር አጋማሽ አንስቶም እስራኤል ህዝቦላ ላይ ተከታታይ ከባድ ጥቃቶችን አድርሳለች። በሊባኖስ የሚገኙ የህዝቦላ ዓላማዎች ላይ ብርቱ የአየር ጥቃት በመፈጸም በደህንነት እርምጃዎች የህዝቦላን አመራሮች በመግደል

እንዲሁም በደቡባዊ ሊባኖስ በሄዝቦላ የተያዙ አካባቢዎች የእግረኛ ወረራዎችን ተጠቅማለች ሲል ርዕስ አንቀጹ አትቷል። በአሁን ሰዓት በእስራኤልና በሄዝቦላ ግጭት ከአንድ ሚሊዮን በላይ ሊባኖሳውያን ከመኖሪያ ቤታቸው ሲሸሹ ከ200 ሺህ በላዩ የሊባኖስና ሶሪያን ድንበር መሻገራቸውን የመንግስታቱ ድርጅት አስታውቋል። ሊባኖሳውያን እየከፋ የመጣ ሰብአዊ ቀውስ ተጋርጦባቸዋል በማለት ምክትል ፕሬዚደንት ካማላ ሀሪስ

በኤክስ ማህበራዊ ገጻቸው ላይ ማስፈራቸውን ርዕሰ አንቀጹ አስታውሷል። አያይዞም በሊባኖስ የሚገኙ ሲቪል ዜጎች ስቃይና ደህንነት ያሳስበኛል፣ በዚያ የሚገኙ ሲቪሎች ፍላጎት እንዲሟላ መስራቴን እቀጥላለሁ ማለታቸውን ጠቅሷል። ለዚህም በቅርቡ በተከሰተው ግጭት ሳቢያ ለተፈናቀሉ ዜጎች ምግብ፣ መጠለያ፣ ደህንነትና የንጽህና ሁኔታ እንዲጠበቅ ዩናይትድ ስቴትስ ከምታደርገው ድጋፍ በተጨማሪም የሚታከል

157 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ ታደርጋለች ማለታቸውን ርዕሰ አንቀጹ አስታውቋል። ይህ ተጨማሪ ድጋፍ ዩናይትድ ስቴትስ ባለፈው የአውሮፓውያኑ ዓመት ሊባኖስን ለመደገፍ ያወጣችው ገንዘብ 385 ሚሊዮን አድርሶታል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመግለጫቸው

ተጨማሪ የገንዘብ ድጋፉ ወደ ጎረቤት ሀገር ሶሪያ የሚሰደዱ ሊባኖሳውያንን ለመደገፍ ይውላል ማለታቸውን ርዕስ አንቀጹ አውስቷል። ተጨማሪ የገንዘብ ድጋፉን ባስታወቁበት ወቅትም የውጭ ጉዳይ አንቶኒ ብሊንከን ዩናይትድ ስቴትስ በሊባኖስና ና በቀጠናው እጅግ ተጋላጭ የሆኑትን ለማገዝ ቁርጠኛ ናት ማለታቸውን አስታውሶ አክሎም ሌሎች ለጋሾች እነዚህን አዳዲስ ሰብአዊ ፍላጎቶች ለመደገፍ

እንዲተባበሩ እናሳስባለን ማለታቸውን አትቷል። የዩናይትድ ስቴትስ ውጭ ጉዳይ በቅርቡ ከመካከለኛው ምስራቅ መሪዎች ጋር ያደረገውን ውይይት ይፋ ሳደርግ። ውጭ ጉዳይ ብሊንከን በሊባኖስ እና በእስራኤል በሁለቱም ድንበር በኩል ያሉ ሲቪሎች ወደ ቤታቸው እንዲመለሱ የጸጥታው ምክር ቤት ውሳኔ አስራ ሰባት ዜሮ አንድን ተግባራዊ ማድረግ አስፈላጊ መሆኑን አስምረውበታል በማለት የዛሬው ርዕሰ አንቀጽ ሀተታውን ደምድሟል።

ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች

ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብራን ኃይሉ ናት። አበባየው ገበያው የዌብሳይት እና ና የሶሻል የማህበራዊ ሚዲያ አቀናጃችን፣ የምሽቱ ዋና አዘጋጅ ቆንጅታዬ ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከመላው ባልደረቦቻችን ጋር መልካም ምሽት።

Thank you.